ኢህአደግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን ራይ ፓርቲ አስታወቀ። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሠረት አይደለም ይላል ፓርቲው። ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ዙሪያ ለመነጋገር ያቀረበው ጥያቄም ተቀባይነት አለማግኘቱን ፓርቲው በማሳየነት ጠቅሷል። ዘጋቢያችን እስክንድር ፌየው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። የኢትዮጵያ ራዕይ ፓርቲ ዛሬ የሰጠው መግለጫ የተጠራቀሙ ቅሬታዎች የፈጠሩት ድምር ውጤት ያለውን ውሳኔ ይፋ ያደረገበት ነው። በዚህም መሰረት ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ራሱን ማግለሉን ይፋ አድርጓል። የፓርቲው ሊቀመንበር አቶ ተሻለ ሰብሮ እንዳሉት የምርጫ ስነ ምግባር አዋጁና የአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ እየተከበሩ አይደለም። ምክር ቤቱ በማንኛውም ሀገራዊና ህዝባዊ እንደዚሁም ወቅታዊ አጀንዳ ላይ በመምከር የጋራ አቋሙን ወይም ልዩነቶቹን የማቅረብ ዓላማ እንዳለው ሊቀመንበሩ አብራርተዋል። በኢትዮ ሱዳን ድንበር እንደዚሁም በኦሮሚያ ክልል ባለው የተቃውሞ እንቅስቃሴ ዙሪያ ውይይት እንዲደረግ በዚሁ ደንብ መሰረት ያቀረብነው ጥያቄ ግን ተቀባይነት አላገኘም ብለዋል። በጽሁፍ ብላክ ንዋ ጽፈን ሰጠን። በሚዲያ በአጀንዳ አቅራቢ ኮሚቴ በኩል ይኸው የጽህፈት ቤቱ ኃላፊ በሳቸው እጅ ላኩኝ። አጀንዳ አቅራቢ ወይም አዘጋጅ ኮሚቴ የተባለው አካል ሁለቱን ጣለብን። በሁለተኛው ቀን ዋና ስብሰባ አርብ ነው። በዋና ጉባኤ ላይ ሄድኩኝ፣ መሄድ ነበረብኝ ሄድኩኝ። በህገ ደንባችን ላይ እዛ የተጣለን አጀንዳ እዚህ ማንሳት ይቻላል። እዛ አንደኛ መጣልም አይገባውም ስልጣን የለውም፣ ቀደም ተከተል እያስተካክል ነው የሚለው። እንጀን እንደገና ይህንን ነገር ከምናላችሁ በጽሁፍ የቀረበን ሊጣልብን አይገባም ወቅታዊ አንኳ አንገብጋቢ አስቸኳይ አጀንዳ ስለሆን አጀንዳዎች ስለሆኑ ሁለቱ ዛሬ ቤቱ መነጋገር አለበት፣ አጀንዳ ይያዝልን ብለን ወጥረን ስንይዝ ሁለት ሰዓት የበለጠ ጊዜ ሌሎች አጀንዳዎች ሁሉ ቀርተው ሁለት ሰዓት የፈጀ በዚህ ክርክር ተካሄደ። አጀንዳ ይያዝ አይያዝ ራፓ ብቻ ነው። የሚያሳዝን ነው። መጨረሻ ላይ እንደባ ሲፈር እንደገና እንደ ብሔራዊ መግባባት ለመቅደር ስለተፈለገ በሚቀጥለው ላይ ተጨማሪ መረጃ ይዘው ኢራፓ ይምጣና እንነጋገርን በማለት ዘግተው ተነሳ። ስብሰባዎች የሚካሄዱት የኢህአዴግ ፈቃደኝነት ሲታከልባቸው ብቻ መሆኑን በዚህም ምክንያት የአቻነት ዲሞክራሲያዊ መርህ እንዳይጎለብት መደረጉን ኢራፓ አመልክቷል። የጋራ ምክር ቤቱ ስብሰባዎች ከኢትዮጵያ ቴሌቪዥን በስተቀር በሌሎች የአገር ውስጥና የዓለም አቀፍ የመገናኛ ብዙኃን እንዳይዘገቡ መደረጉም በሕግ ያልተደገፈ አሰራር መሆኑን ጠቅሷል። የኢትዮጵያ መሪዎች በሰላማዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርበው ለመስራት ዝግጁ መሆናቸውን በተደጋጋሚ ቢናገሩም ተግባራዊ አለመደረጉንም ፓርቲው ጠቁሟል። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት በምርጫ ሁለት 2002 ዋዜማ የጸደቀውን የሥነ ምግባር ደንብ የፈረሙ ዘጠኝ ፓርቲዎች ናቸው። ገዢው ፓርቲ ኢህአዴግ፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ፣ ቅንጅት ለአንድነትና ለዲሞክራሲ፣ የመላው ኢትዮጵያ ብሔራዊ ንቅናቄ፣ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ፣ የኢትዮጵያ የፍትህና ዲሞክራሲያዊ ኃይሎች ግንባር፣ የኢትዮጵያ ዲሞክራሲያዊ አንድነት ንቅናቄና አዲሱ ትውልድ ፓርቲ ናቸው። አባላቱ የኢትዮጵያ ራእይ ፓርቲ ኢራፓ ዛሬ ራሱን በማግለሉም ነው ዘጠኝ የነበረው የአባላቱ ቁጥር ወደ ስምንት ዝቅ ያለው። ምክር ቤቱ አቅም ማጣቱን የገለጹት አቶ ተሻለ አባላት ያልሆኑ ፓርቲዎች ሰዎችም ኃላፊነታቸውን አለመወጣታቸውን ይናገራሉ። ሁልጊዜ አንድ ነገር የሚቆጨኝ ነገር አለ። ውጭ ያሉት ጠክ ጨክኖ ቢገቡ ኖሮ ከነጉ ስባሱ ቤት ገብቶ ወንበር ቢይዙ ኖሮ ይሄንን ምክር ቤት እንቀይረው ነበር፣ በእውነት እንቀይረው ነበር። ኢህአዴግን ፈተና ላይ ይወድቅ ነበር ወይ አብረን ይሆናል ወይ ከዛ ተወጥቶ ሌላ አካል ሆኖ መውጣት ይቻል ነበር። ይሄ ታክቲክ ነው። ሊገባቸው ያልፋለ ውጭ ላሉትም እና አሁን ውጪዎቹን እንዳይገቡ ይኸው እኛም አንድ በአንድ መውጣት አለን። እኛ ብቻ አይደለም የሚቀጥሉ ለዳር ነገር እንዲሆኑ ይችላል። አዝናለሁኝ። ብቸኛ አንድ መድረክ ቢኖር እሱን ማጠናከር ሲቻል አደባባይ ላይ ይለፈፋል፣ አብረን ስራ እንሄዳለን መንግስት፣ ነገር ግን በውስጥ ደግሞ አብሮ ይተከካል። ኢራፓ በዚሁ መግለጫው ሰላማዊና ዲሞክራሲያዊ ትግሉን ከጋራ ምክር ቤቱ ውጭ እንደሚቀጥል አረጋግጧል። ከገዢው ፓርቲ ኢህአዴግና የጋራ ምክር ቤቱ የወቅቱ ሊቀመንበር ከሆነው የኢዴፓ መሪዎች የሚሰጥ ምላሽ ካለ በሌላ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ